ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ስርጭት ጀመረ ቅዳሜ ታህሳስ 4 2012 ዓ ም ገንዘብ በማሸሽ በሚፈጸም የሙስና ወንጀል ኢትዮጵያ ከፍ ያለ መጠን ያለው የውጭ ምንዛሪ እያጣች መሆኑን ጸረ ሙስና ኮሚሽኑ አስታውቋል። አሁን ማንም አካል መጥቶ የከሌን ሀብት እና ምዝገባ መረጃ ማየት ፈልጋለሁ፣ መውሰድ ፈልጋለሁ ካለ ለምን ጠየክ? ከየት መጣ፣ ለምን ፈለግከው ሳይባል ያለ ቅድመ ሁኔታ ይሰጠዋል። እንዲሁም ምንም እንኳን ስራው አስቸጋሪ ቢሆንም የተመዘገበ የሀብት ምዝገባ መረጃም እየተረጋገጠ ነው ይገኛል። በጸረ ሙስና ኮሚሽን የባለሥልጣናት ሀብት ምዝገባ ዳይሬክተር አቶ መስፍን በላይነህ ናቸው የሰማችኋቸው። ዘገባ ይዘናል። ጤና ይስጥልኝ የተከበራችሁ አድማጮች። ፕሮዲውሰሩ ንጉሡ ታምሬ፣ የማስተናግዳችሁ ሶሎሞን አባተንን። አብራችሁን ቆዩ። አሁን የምሽቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂታዬ ነኝ። የቀድሞ የሱዳን ፕሬዝደንት ኦመር አልበሽር ዛሬ ካርቱም ላይ ባስቻለው ፍርድ ቤት ገንዘብ በድብቅ በማሸሽ ወይም በማስቀመጥና በሙስና ወንጀል ክስ ለሁለት አመታት ማረሚያ ቤት እንዲታሰሩ ፈረደባቸው። ሌሎችም የተለያዩ የወንጀል ክሶች ያሉባቸው አልበሽር ይህ የዛሬው የመጀመሪያ የፍርድ ቤት ውሳኔያቸው መሆኑ ነው። የቀድሞ ፕሬዝደንት ዳርፉር ላይ ከተፈጸሙ የዘር ማጥፋትና የጦርነት ወንጀል ተግባራት በተያያዙ ክሶች ሰዎች በዓለም አቀፍ ወንጀል ፍርድ ቤት በአይሲሲ የሚፈለጉ እንደሆኑ ይታወቃል። ካለፈው መያዝያ አንስተው እስር ላይ የሚገኙት የ75 አመቱ አልበሽር በሀገሪቱ ሕግ መሰረት ለሞት ቅጣት በማያበቁ ወንጀሎች ለተፈረደባቸው በእድሜ የገፉ ሰዎች ከተዘጋጁ ማረሚያ ቤቶች ወደ አንዱ ነው ይገባሉ የተባለው። ፍርዱ ከመነበቡ በፊት የቀድሞ መሪ ደጋፊዎች ረብሻ ሊፈጥሩ ሞክረው በፍርድ ቤቱ የጸጥታ ኃይሎች እንዲወጡ ተደርጓል ተብሏል። የቀድሞ ከየት እንዳመጡ ያልታወቀ ገንዘብ በማሸሽ ክስ የተመሰረተባቸው ከስልጣን መወገዳቸውን ተከትሎ በመኖሪያ ቤታቸው ብዙ ሚሊዮን ዶላሮች፣ ዩሮዎች እንዲሁም የሱዳን ፓውንዶች ተደብቀው ከተገኙ በኋላ ነው። የሱዳን ወታደራዊ መሪዎች አልበሽርን በክስ ለሚፈልጋቸው ለአይሲሲ አሳልፈው እንደማይሰጡ አስታውቀው እንደነበረ ሲታወስ። የአሁኑ የጦር ሰራዊቱና የሲቪሎች የጋራ የሽግግር አስተዳደር ግን ወደ ሄግ ይስደዳቸው አስደዳቸው የሰጠው ፍንጭ የለም። ሰሜን ምስራቅ ናይጄሪያ ውስጥ ባለፈው ሐምሌ ስድስት የሰብአዊ እርዳታ ሰራተኞችን አግተናል ያሉት ታጣቂዎች አሁን ደግሞ አራቱን ገድለናል ማለታቸው ተሰማ። አክሽን አጌንስት ሃንገር የተባለው ግብረ ሰናይ ድርጅት ትናንት ባወጣው መግለጫ በመስከረም ውስጥ ከተገደለው ከአንዱ ታጋች ጋር ከእነዚህ ሲደመሩ አምስት መገደላቸው ነው ብለዋል። በታጋቾቹ እጅ የቀረውን ብቸኛውን ባልደረባችንን በአስቸኳይ ልቀቁ ሲል ድርጅቱ አሳስቧል። አጋቾቹ በአካባቢው የሚንቀሳቀሱት የቦኮ ሀራም ታጣቂዎች ናቸው ተብሎ ነው የሚጠረጠረው። የዩጋንዳና የሩዋንዳ ባለስልጣናት ሁለቱን ሀገሮች በሚያጨቃጭቁ ዋና ዋና ጉዳዮች ዙሪያ ባደረጉት ውይይት ከስምምነት ሳይደርሱ እንደቀሩ ይሰማል። ሁለቱ ወገኖች ዩጋንዳ ዋና ከተማ ካምፓላ ላይ በዝግ ለስምንት ሰዓት ያህል ሲነጋገሩ እንደቆዩ ነው የተነገረው። የውይይቱ አጀንዳዎች ሁለቱ ወገኖች በሚወነጃጀሉበት አንዱ የሌላውን ጸጥታ ያተራምሳል፣ አሻጥር ይፈጽማል፣ አንዱ የሌላውን ዜጎች መብቶች ማክበር አለበት ሀገራት በድንበሮች ላይ እንቅስቃሴዎች መቀጠል አለበት የሚሉ አጀንዳዎች እንደነበሩ ተገልጿል። የዲሞክራሲያዊት ኮንጎ ሪፐብሊክ መንግስትና የዓለም የጤና ድርጅት ሶስተኛ ምዕራፍ የጸረ ኩፍኝ በሽታ ክትባት ዘመቻ በዚህ ሳምንት ጀምረዋል። በኮንጎ በዚህ የአውሮፓውያን ዓመት የኩፍኝ ወረርሽኝ አምስት ሺህ የሚሆን ሰው እንደገደለ የዓለም የጤና ድርጅት መረጃ ያመለክታል። መላ ክፍላ ግዛቶቿን ባደረሰው ወረርሽኝ የተያዙ ተብለው የሚጠረጠሩ አሁንም ግማሽ ሩብ ሚሊዮን የሚሆኑ ዜጎች እንዳሉ የገለጸው ድርጅቱ የክትባት ዘመቻው እስከ አመቱ መጨረሻ እስከ አውሮፓውያን አመቱ መጨረሻ 19 ሚሊዮን ህዝብ ለመድረስ የታሰበ ወይም የታለመ እንደሆነ ነው ያመለከተው። ሰሜን ኮሪያ በሳተላይት ማምጠቂያ ጣቢያዋ ወሳኝ ሙከራ አካሂጃለሁ ስትል ዛሬ ተናገረች። ፒዮንግያንግ ሙከራውን ያደረገችው በኒውክሌር ፕሮግራሟ ዙሪያ ድርድሩ ዙሪያ በሚካሄደው ድርድር ዩናይትድ ስቴትስ የፈለገቻቸውን ተጨማሪ ጥያቄዎች ተግባራዊ ልታደርግ ራሷ ያስቀመጠችው የጊዜ ገደብ እየተቃረበ ባለበት በአሁኑ ወቅት መሆኑ ነው። የረጅም ርቀት ተወንጫፊ ሚሳይል ወይም የኒውክሌር ሙከራ አካሂዳለሁ ብላም ስትዝጥ ቆይታለች። የኮሪያ የዜና አገልግሎት ከዜናው ጋር የምን ሙከራ እንደሆነ በዝርዝር አልገለጸም፣ ፎቶም አላወጣም። ዛሬ አፍጋኒስታን ውስጥ በመንግስት የጸጥታ ኃይል ውስጥ ሰርገው የገቡ ታሊባኖች ጋዥኒ በምትባለው የታወከች ክፍለ ግዛት ቢያንስ ሀያ አምስት የጸጥታ ኃይል አባላትን መግደላቸውን የሀገሪቱ ባለስልጣናት ገለጹ። በአካባቢው በሚገኘው የጦር ሰራዊት ሰፈር ሌሊቱን ሰባቱ የጸጥታ አባላት በባልደረቦቻቸው ላይ ተኩስ እንደከፈቱ ነው ባለስልጣናት የተናገሩት። ታሊባን ለጥቃቱ ኃላፊ ነኝ ብሏል። አድማጮች ለዚህ ሰዓት ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ታህሳስ 4 2012 ዓ ም ምሽት ዝግጅት ነው። ከዚህም ከዚያም የግጭት አዘጋገብ ውይይት ይዘናል። አሁን ያሉት በወገንተኛ ጋዜጠኝነት ዘመን ውስጥ ነው። ይህም ሆኖ አድማጫችን ራሱ በየወገኑ ነው የሚያዳምጠው። ስለዚህ ብዙ መገናኛ ብዙኃን ቢኖሩንም እየተወያየን አይደለም። ሁላችንም የራሳችንን ክፍል ዘግተን የራሳችንን ሀሳብ ነው የምንደጋግመው። ይሄ ደግሞ ወደ ሀሳብ እድገት፣ ወደ ውይይት፣ ወደ አዲስ ዕውቀትና መግባባት እንዳናመራ እንቅፋት ይሆንብናል። ዶክተር ተሻገር ሽፈራው በአዲስ አበባ ዩኒቨርሲቲ የጋዜጠኛነትና የኮሚዩኒኬሽንስ ትምህርት ቤት መምህር። የተሳሳተ መረጃን ማሰራጨት እንደ ትልቁ የጋዜጠኝነት ተግዳሮት ተደርጎ መቆጠር ያለበት ይመስለኛል። ኢትዮጵያ የተሳሳተ መረጃ የሚሰራጁበት መንገዶች ምንድን ናቸው? ጋዜጠኛው ከማህበራዊ ሚዲያው ጋር ራሱን እንዴት አራምዶ እኩል ተሳትፎ ኖሮ መረጃን በተሻለ መንገድ የሚያቀርቡበት መንገዶች ምንድን ናቸው? የሚሉትን ከሪኩለም ጋር አንድ ላይ አጣምሮ ማተም ምን ያስፈልጋል? ጋዜጠኝነት ዶክተር ቴዎድሮስ ወርቃለማው ወርቅነህ በዩናይትድ ስቴትስ የኬንት ዩኒቨርሲቲ የኮሚኒኬሽንስ ትምህርት ቤት መምህር ናቸው። እኝኛው በጋዜጠኞች የጠረጴዛ ዙሪያ ውይይት በስፋት ይመለሳሉ። አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። ገንዘብ በማሸሽ በሚፈጸም የሙስና ወንጀል ኢትዮጵያ ከፍ ያለ መጠን ያለው የውጭ ምንዛሪ እያጣች መሆኑን ጸረ ሙስና ኮሚሽኑ አስታውቋል። አብዛኞቹ የሀገሪቱ ከፍተኛ የመንግሥት ባለሥልጣናት ሀብቶቻቸውን እያስመዘገቡ ቢሆኑም ጥቂቶች ግን በተለያዩ ሰበቦች ሀብታቸውን እንዳላስመዘገቡ ተገልጿል። ኮሚሽኑ የዘንድሮን ጸረ ሙስና ወር ለትግሉ አስተዋጽኦ አድርገዋል ላላቸው አካላት ዕውቅና በመስጠት እንዳከበረው ገልጿል። ሙሉ ኅዳር በጸረ ሙስና ትግል ወርነት ተሰይሟል። መለስካቸው አመሐ ዝርዝሩን ይዟል። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አስራ ስድስተኛውን ዓለም አቀፍ የጸረ ሙስና ቀን አስመልክቶ በጽሑፍ ባዘጋጀው መልእክት በኢትዮጵያ ዘንድሮ ለአስራ አምስተኛ ጊዜ የሚከበረው የጸረ ሙስና ቀን መልካም ስነ ምግባርን በመገንባትና ሙስናን በመታገል ዘላቂ ሰላምና ልማታችንን እናረጋግጥ የሚል መሪ ቃል እንዳለው ይናገራል። ለዚህ መሪ ቃል ዋና መሠረቱን ሲያብራራም ሙስና በሀገራችን ልማት፣ ሰላምና አንድነት ላይ የሚያደርሰውን አሉታዊ ተጽዕኖ መላው ሕብረተሰብ ተገንዝቦ ችግሩን ለመከላከል የራሱን አስተዋጽኦ እንዲያበረክት ለማስገንዘብ ነው ይላል። ይህ የጽሑፍ መረጃ የዓለም ኢኮኖሚክ ፎረምን ዋቢ በማድረግ በየዓመቱ በጉቦና በስርቀት ብቻ በሚፈጸም ሙስና ከ3.6 ትሪሊዮን የአሜሪካ ዶላር በላይ በዓለማችን ምጣኔ ሀብት ላይ ጉዳት እንደሚደርስ ይናገራል። አክሎም በሀገራችንም ቢሆን ሙስና በሚያመጣው መዘዝ ምክንያት ሰፊ የካፒታል ሽሽት የውጭ ምንዛሬ ጦትን በማስከተል ለጥገኝነት እያጋለጠ ይገኛል። ከዚህም በተጨማሪ በቅርብ ጊዜ ከግዥና ሌሎች የአገልግሎት ዘርፎች ጋር ተያይዞ ከ35.5 ቢሊዮን ብር በላይ በሙስና የባከነ መሆኑን መረጃዎች ያሳያሉ ሲል ሙስና በኢትዮጵያ ላይ የደቀነውን አደጋ ያሳያል። ሙስናን ከምንጩ ለማድረቅ ያስችላሉ ከሚባሉ አሰራሮች ዋናው የመንግሥትን ሥራ ግልጽ በሆነና ተጠያቂነት ባለው መንገድ ማከናወን ነው። ይህ በኢትዮጵያ ሕገ መንግሥትም በግልጽ ሰፍሯል። ባለሥልጣናቱ የሕዝብንና የራሳቸውን ጥቅም እንዳያምታቱ፣ የራሳቸው ሀብትና የአገር ሀብት እንዳይደባለቅ መጠንቀቅ ይኖርባቸዋል። የፌዴራሉ የሥነ ምግባርና ጸረ ሙስና ኮሚሽንም በአዋጅ በተሰጠው ሥልጣን መሠረት ይህን ሕገ መንግሥታዊ ድንጋጌ ተግባራዊ ለማድረግ የከፍተኛ ባለሥልጣናትን ሀብት ይመዘግባል ያሳውቃል ኮሚሽኑ በዚህ ረገድ ምን ሰርቷል? አቶ መስፍን በላይነህ በኮሚሽኑ የሀብት ማሳወቅና መዝገባ ዲሬክቶሬት ዳይሬክተር ምላሽ ሰጥተውኛል አራት ዋና ዋና ተግባራት ለዚህ ኮሚሽን ተሰጥቶታል አንደኛ የመንግስት ተሿሚዎችን የህዝብ ተመራጮችንና ምዝገባ የሚመለከታቸውን የመንግስት ሰራተኞች ሀብትና የገቢ ምንጭ ይመዘግባል። የተመዘገበውን የሀብት ምዝገባ መረጃ እንደ አስፈላጊነቱ ተደራሽ ያደርጋል። እንዲሁም የተመዘገበው መረጃ ምናልባት በወረቀት የሰፈረው ነገር በገሃዱ ዓለም አለ ወይ የሚለውን ያረጋግጣል። እንዲሁም ቅድም እንደገለጽኩት የመንግስት የስራ ኃላፊዎች የሚወስኑት ውሳኔ የህዝብን ፍላጎት ወይም የህዝብን ጥቅም አደጋ ላይ በማይጥል መልኩ መከናወን እንዳለበት። ከዚያ አኳያ እስካሁን ምዝገባው ቀድም በጠቀስኳቸው አካላት ላይ እየተካሄደ ነው ያለው። እንዲሁም መረጃ ዜጎች መጥተው ስጠይቁ ያለ ቅድመ ሁኔታ ይሰጣቸው ናቸው። አሁን ማንም አካል መጥቶ የከሌን ሀብት እና ምዝገባ መረጃ ማየት ፈልጋለሁ መውሰድ እፈልጋለሁ ካለ ለምን ጠየቅ፣ ከየት መጣ፣ ለምን ፈለግከው ሳይባል ያለ ቅድመ ሁኔታ ይሰጠዋል። እንዲሁም ምንም እንኳን ስራው አስቸጋሪ ቢሆንም የተመዘግበ የሀብት ምዝገባ መረጃም እየተረጋገጠ ነው ይገኛል። ሲረጋገጥ በሁለት መልክ ነው፣ በመመሪያ ተደግፎ የሚከናወን ስራ ነው። አንዱ ከህዝብ የሚመጣ ጥቆማ ማንኛውም ዜጋ እከሌን ሀብት አቋዋለው እንደ አስመዝግቡ ወይ ቢረጋገጥልኝ እንዲረጋገጥ ብታደረጉ ብሎ ከጠየቀ በዛ መልክ እናረጋግጣለን እየተሰራ ይገኛል። እንዲሁም ለሙስና ተጋላጭ የሆኑ ወይም ፖለቲካል ኤክስፖዝ ፖዚሽን ላይ በማማከር የውሳኔ ሀሳብ በመስጠት ገንዘብ ላይ በማዘዝ እነኛ አካላት ላይ ደግሞ ናሙና የናሙና መረጣ በማካሄድ የማረጋገጥ ስራም እየተሰራ ይገኛል። ሌላው እስካሁን በዚች ሀገር ላይ የመንግስት ሰራተኞች የስነዋር ኮድ ነው ያለው፣ የከፍተኛ ባለስልጣናት የስነዋር ኮድ የለም። አሁን የሀዋጅ ከወጣ በኋላ አዋጁ ላይ በተለይ የጥቅም ግጭትን ለመከላከል አላስፈላጊ ስጦታዎችን ለመከላከል ያልተፈለገ ግብዣን ለመከላከል እና አንዳንድ የምንወስናቸው ውሳኔዎች እንደ መንግስት የሚወሰኑ ውሳኔዎች የህዝብን ጥቅም አደጋ ላይ እንዳይጥል ወይም ደግሞ ለራስ ጥቅም ተኮር ተደርጎ እንዳይወሰኑ የሚከላከል የከፍተኛ ባለስልጣናት የስነዋር ደንብ አሁን በቅርብ ረቂቁ አልጎ ለህጉ አካል ተልኳል። በእውነቱ ይሄ ህግ የሚወጣ ከሆነ በዚች ሀገር ላይ መልካም ነገር ይፈጠራል። ልክ የመንግስት ሰራተኛው በስነ ወር በዲስፕሊን እንደሚጠየቀው ሁሉ ከፍተኛ ባለስልጣኑም በዚች ለዋላይ በሆነች ሀገር የሚወስደውን ጥቅማጥቅሞች ወይም ደግሞ ስጦታዎች ያሳውቃል፣ ያስገድደዋል። በነገራችን ላይ የወሰደውን ጥቅማጥቅም ወይም ልዩ ስጦታ ለፕራይም ሚኒስትሩ ወይም ደግሞ ለኮሚሽኑ ማሳወቅ እንዳለበት ይደነግጋል ህጉ። ስለዚህ ይሄም የሚወጣ ከሆነ እንደ መነሻ ጥሩ ጅማሮ ነው ብዬ እወስዳለሁ። ለመሆኑ አሁን የምናውቃቸው ትልልቅ ባለስልጣኖች በሙሉ በሚባል ደረጃ በህይወት ያሉትም የሌሉትም ሀብታቸው ተመዝግቦ ይገኛል በእናንተ ዘንድ ብለን እናምናለን። ከፍተኛ ባለስልጣናት በተቻለ አቅም ሳያስመዘግብ የሚቆይበት እድል አይኖርም። አሁን ላይ ግን ተወሰነ ክፍተቶች እንዳሉ መግለጽ ፈልጋለሁ። እንደ ነውርም ይቆጠራል። ከዚህ አኳያ ሀብቱን ማስመዝገብ አለበት። በተለይ የቀድሞዎቹ እንዲሁም አንዳንድ ከሪፎርም በኋላ ወደ አመራር የመጡ አካላትም እያስመዘገቡ ነው ያሉት ከሞላ ጎደል ግን አሁንም ክፍተት አለ። በተለይ አስመዝግቡ ስንላቸው አሁን ያለው ነባራዊ ሂደት ምክንያት ከማስቀመጥ ውጪ አብዛኛው ሰው ግን እያስመዘገበ ነው። አብዛኛው የመንግስት ባለስልጣን እያስመዘገበ ነው። ሰነዳቸውም በኮሚሽኑ ይገኛል። ያለመዘገቡትን ስማቸውን ሊናገሩ ይችላሉ። በግልጽ ለመናገር ይከብደኛል። አንደኛ የምነግርህ ነገር አላስመዘገበም ብሎ የሚናገር የመንግስት ባለስልጣን የስራ አላፊ የለም። የተለያዩ ምክንያት ከማስቀመጥ ውጪ ህግ ነው ያስገድደዋል። አዋጁ ያስገድደዋል ያስገድደዋል ። አንድ ዲሲፕሊን በነገራችን ላይ ፎርዛት ማተር አንዳንድ ሀገሮች እንደውም ኖ ዌልዝ ሪፖርት ኖ ፕሮሞሽን ይላሉ። ሀብት አላስመዘገበ ሹመት ሰጠው ይሰጠውም ይላሉ፣ ያያይዙታል። እኛ ሀገርም አላስመዘገብም የሚል አይልም። ከሌ ባለስልጣን አላስመዘገብ ባለት በራሱም ጫና ይፈጥራል። ከግለሰብ ግጽ ገጽታ ገንባታ ጋር ተያይዞ ጫና ይፈጥራል። ወደ ሚዲያም ኤክስፖዝ ብናደረገው እንዲሁም እኛም አንዳንድ ደብዳቤዎች እንኳን በዚህ ቀን ጠይቀናችሁ ተስመዘግ ቆይታቸዋል እና ስንላቸው ቶሎ አላርሚ ማድረግ ነገር አለ እና ከሞላ ጎደል ከዛ አኳያ አላፍ መዘግ የሚል መንግስት ማሰል የለም። ሆኖም ግን አሁን ላይ ግን የተለያየ ምክንያት በመደርደር ከአለማስመዝገብ ወደ ኋላ የቀሩብን የተወሰኑ ባለስልጣናት አሉ። አንዳንድ መስራ አንዳንድ መንግስት የስራ ኃላፊዎች ብለን ብንናገር ይቀላል። የፌዴራሉ ስነ ምግባርና ጸረ ሙስና ኮሚሽን ዓለም አቀፉን የጸረ ሙስና ቀን ዘንድሮው ለየት ባለመልኩ እያከበረ እንደሆነ የነገሩኝ ደግሞ የኮሚሽኑ ስነ ምግባር ትምህርትና የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ወንድ አጥር ደመቀ ናቸው። ህዳር ወርም በሙሉ በተለያዩ መስሪያ ቤቶች ይህ ቀን በልዩ ልዩ ዝግጅቶች ሲታሰብ ቆይቷል። በታህሳስ አጋማሽ አንድ ቀን ግን በተለየ ሁኔታ ዕለቱ እንደሚታሰብ ለቪኦኤ ተናግረዋል። እንግዲህ የጸረ ሙስና ትግል የህብረተሰብ ትልቅ ድርሻ ያለበት ስንል በትግሉ ከፍተኛ ተሳትፎ ያደረጉት ሰዎችን ቢያንስ እውቅና መስጠት ትግሉን ያበረታታል። ስለዚህ ከበዓሉ ጋር በተያያዘ የምናደርገው ሌላው ነገር ምንድን ነው? አንጻራዊ በሆነ መንገድ የተሻለ በጸረ ሙስናው ትግል እንቅስቃሴ ያደረጉ የሚዲያ ተቋማትን፣ ግለሰቦችን፣ የመንግስት መስሪያ ቤቶችን እውቅና የመስጠት ወይም መጠነኛ የሆነ የማበረታቻ ሽልማት የማድረግ ስራ እንሰራለን። በአሁኑ ጊዜ በዓለም አቀፍ ደረጃ በትሪሊዮኖች የአሜሪካ ዶላር የሚቆጠር ገንዘብ በሙሰኞች አማካኝነት ከየአገሮቹ ይሸሻል። ይህ ካፒታል ፍላይት ይባላል። በአፍሪካ ደግሞ እስከ ሃምሳ ቢሊዮን ዶላር እንደሚደርስ መረጃዎች አሉ። በኢትዮጵያ ሙስናን ለመከላከል እስከ ዛሬ በኮሚሽኑ የተሠሩ ሥራዎች ምን ይመስላሉ? በሚቀጥለው ዝግጅት ልናየው እንሞክራለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ ዘገባ እናልፋለን። ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕ ስቶር ወይም ከፕሌይ ስቶር ጠይቁ። አየር ላይ በአጭር ሞገድ በ22፣ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ፕሮዲሰሩ ንጉሡ ታምሬ፣ እኔም እያስተናገድኳችሁ ያለሁት ሰሎሞን አባተ። ከዝግጅቶቹ ጋር እስከ አራት ሰዓት አብረ አብረናችሁ

Jest wiejt, fejształ dera, Je tu smak lep zęb. Jest msę mał nę zęb, Je jele tarik si, A dżewi mia sę nieb, Wada bur goda A pymny rob mia ter,

ለመሆኑ የግጭት ዜናዎች እንዴት ይዘገባሉ? ዜናና የግል አስተያየት፣ እውነትና ስሜት በአንድ አካባቢ የተቀሰቀሰ ግጭትን አስመልክቶ በሚቀርብ ዜና ውስጥ ቦታቸው ምን ይሆን በሚል ርዕስ የተጀመረ ቅንብር ይቀጥላል። በቅርቡ ኢትዮጵያ ውስጥ በተደጋጋሚ የተቀሰቀሱትንና በንጹሐን ላይ የተቃጡ የብዙዎችንም ሕይወት እስከ ማጥፋት የደረሱ ዘግናኝ አድራጎቶችን ጨምሮ የመገናኛ ብዙሃንን የግጭት ዜናዎች አዘጋገብ የመደበኛውን መገናኛ ብዙሃን ሚናና የማኅበራዊ ሚዲያውን ተጽዕኖዎች ለማስቃኘት የሚዳስስ የባለሙያዎች ውይይት ነው የያዝንላችሁ የአዲስ አበባ ዩኒቨርሲቲው የጋዜጠኛነትና የኮሚኒኬሽንስ ትምህርት ቤት መምህር ዶክተር ተሻገር ሽፈራውና በዩናይትድ ስቴትስ የኬንት ዩኒቨርሲቲ የኮሚኒኬሽንስ ትምህርት ቤት መምህር ዶክተር ቴዎድሮስ ወርቅ አለማው ወርቅ ነህ የአሜሪካ ድምፆቹን ትዝታ በላቸውና አሉላ ከበደን ይቀላቀላሉ። በዚህ ውይይት በቀደመው ክፍል ገታ ካደረጉበት ነጥብ ይነሳል ውይይቱ። መረጃ በእውነት በተጨባጭነቱ ሳይሆን እንደ ፈቃድ እንደ ስሜት የሚነገርበት ጊዜ ላይ ደርሰናል። መጠየቅ በሌለበት የሰሙትን ብቻ መቀበል ለሚቀለው ሰው ዛሬ መጠየቅ እንኳን ቢፈልግ ማረጋገጥ እንኳን ቢፈልግ አዳጋች የሆነም ሁኔታ አብሯልና፣ በዚህ ሁኔታ ውስጥ በዜና ዘገባው የተመልካቹ፣ የአንባቢው፣ የአድማጩ ድርሻ ምንድን ነው የሚለውንም እንድንመለከት ይጠይቃል። ጥርጣሬን መፍጠር ብቻ ሳይሆን ጉዳት ማድረስ የሚችሉ ዘገባዎች በየቀኑ ይሰማሉ። ሌላ ጉዳት ማስከተል የሚችሉበት ሁኔታ ላይ ደርሰዋል። እስኪ ዶክተር ቴዎድሮስ ከዚህ ይውሰድ። እውነት ነው። ይሄ በጣም ውስብስብ ነው። ውስብስብ የሆነ ችግር ውስብስብ የሆነ መልስ ይፈልጋል እና ይህንን ለመረዳት እኔ ግንዛቤ መገናኛ ብዙኃን በጋዜጠኞች በሌሎችም ደግሞ በዚህ ዙሪያ መረጃን በሚለዋወጡ ሰዎች መካከል ያለው መስተጋበር ምን ይመስላል? ችግሩ ምንድን ነው? የሚለውን አንድ ሁለት ሶስት ብሎ ማየት መልካም ይመስለኛል። ኢትዮጵያ ውስጥ አሁን ቅድም ዶክተር ተሻገር እንደጠቀሱት የተፈጠረው የማህበራዊ ሚዲያ መገናኛ ብዙሀን ሚና አይ ቲንክ ለጋዜጠኞች ለሚዲያ ተቋማት ባልተጠበቀ ሁኔታ እንደ ደራሽ ወንዝን የሆነባቸው እና አሁን ያለንበት የትራንዚሽን ጊዜ ነው። ተቋማቱም ቢሆኑ ግለሰቦች ሁሉም ዲስራፕሽን ወይም ውጥንቅጡ የጠፋበትን አዲስ የቴክኖሎጂ አመጣጥ እንዴት እንጠቀመው? ጉዳቱ ምንድን ነው? ጥቅሙ ምንድን ነው? የሚለውን ገና በውሉ ለይተን ሁላችንም አላወቅንም፣ በኛ ሀገር አውድ ማለት ነው። ይህ በመሆኑ የተነሳ በአሁን ሰዓት የማህበራዊ መገናኛ ብዙኃን ኢትዮጵያ ውስጥ ያለውን ትኩሳት የወሬ አጀንዳ አይቀርጹም ብሎ ማሰብ የዋህነት ነው። እናም ከዛ የተነሳ ብዙ የማስተውለው ነገር ይሄ በጥናትም የተደገፈ ነው። ሚዲያው የራሱን ዘገባ የሚሰራ ተቋም ከመሆን ይልቅ ማህበራዊ ሚዲያ ላይ የሚሰራጩ መረጃዎችን አረጋጋጭ ነው የሆነ። አሁን ይህ በመጠኑ ሊቀየር ይገባል። ሊቀየር ይገባል ስል ሚዲያው ጉልበት ኖሮት ተሰሚነት ያላቸውን ለህዝቡ አስፈላጊ የሆኑ መረጃዎችን አቅርቦ አጀንዳ ተቀባይ ብቻ ሳይሆን አጀንዳ ሰጪ መሆኑ ህዝቦች በማህበራዊ ሚዲያው ላይ እንዲወያዩበት ማድረግ። ከዚህ ጋር ተያይዞ ደግሞ ሌሎች አሁን የምናያቸው ነገሮች የቅብብሎች ዜና መብዛት ነው። በአንድ ቦታ ግጭት በተከሰተበት ቦታ ሄዶ ያለውን ሁኔታ ከነ አውዱ የችግሩን ምንጭ፣ ችግሩ የተከሰተበት ሁኔታን፣ መፍትሄዎቹን፣ እነኛን ነገሮች ጊዜ ወስዶ ሁኔታውን ከማየት ይልቅ እከሌ እንዳለው ቪኦኤ እንደዘገበው ተብሎ የቅብብሎሽ ዜና መብዛቱ ችግሩን በቅጡ ሰው በውሉም እንዳይረዳ ስላደረገው የአባባሰውም ይመስለኛል። በተጨማሪም ኢትዮጵያ ውስጥ በአሁን ሰዓት ተመሳሳይ ፖለቲካ አመለካከት ወይም አረዳድ ካላቸው ግለሰቦች ጋር ስቱዲዮ ውስጥ መወያየት እንደ ዜና ምንጭ እየታየበት ያለንበት ጊዜ ይመስለኛል። የተለያየ አይነት የፖለቲካ አመለካከት ያላቸው ሰዎች በአንድ ክፍል ውስጥ ቁጭ ብለው መወያየት የማይችሉ ከሆነ እና የሚመስለንን ሰው ብቻ እየሻትን ያንን ማወያየት የምንችል ከሆነ ሁሉም ሰዎች ለዚች ሀገር የተሻለ አውቅላታለሁ የተሻለ መፍትሄ አለኝ ብለው ስለሚያስቡ በራሳቸው መንገድ እየተጓዙ ሳያውቁት የግጭቱ አባባሽ እንዲሆኑ ጋዜጠኝነቱም ይህንን የሚጫወተው ድርሻ አለ ብዬ አስባለሁኝ። መልካም። ግጭቶች በሚታዩባቸው ወደ አንዱ ወገን ያጋደለ ሀሳብ ያላቸው ሰዎች የተለያዩ አጋጣሚዎች አሉ። የቅርብ ጊዜያቶችም የሌላውን ላለመቀበል ዜናን እና የግል ሀሳብን ያለመለየት ነገር ስር የሰደደ ይመስላል። አሁን ደግሞ ይበልጥ ተባብሶ ይታያል። እነኚህን አይነት አጋጣሚዎች ከመሰረታዊው አንድ ተመልካች፣ አንድ አድማጭ፣ አንድ አንባቢ ላይ ከሚገባቸው ነገሮች ጋር እናዛምድ። ዶክተር ተሻገር በአንተን ጀመረው። ልክ ነው የመገናኛ ብዙሀን ችግር ብቻ ሳይሆን የተደራሲያንም ወይንም ደግሞ የመገናኛ ብዙሀን ተከታታዮችም ችግር ነው። ግን እንደገና ተመልሶ ደግሞ ወደ መገናኛ ብዙሀን መምጣቱ አይቀርም ጉዳዩ። ምክንያቱም አሁን የምንነጋገረው ስለ ሚዲያ ሊትረሲ ነው። ማለት መገናኛ ብዙሀንን እንዴት አድርገን ነው ጤናማ በሆነ ሁኔታ መከታተል የምንችለው የሚለውን ሀሳብ ነው። በ የመገናኛ ብዙሀን ስራ ወይም የጋዜጠኝነት አዘጋገብ ማህበረሰቡ ከነባር ባህሉና ልምዱ ያዳበራቸውን ነገሮች ነው የምንከተለው። አንድ ሀሳብ ብቻ ሲቀርብ ያኛውስ ሀሳብ ምን ይላል የሚል ጥያቄ እኮ በመገናኛ ብዙሀን የተጀመረ ሳይሆን በማህበረሰቡ ባህል ውስጥ ያለ ነገር ነው። ሚዛናዊነትና ፍትሐዊ የሆነ አቀራረብን እንፈልገዋለን። መቼ ነው ግን ይሄ ችግር ውስጥ የሚወድቀው? የራሳችን የፖለቲካ ወይም የሌላ ጥቅምና ፍላጎት ሲጫንንና ምክንያታዊ አስተሳሰብ ሲቆም አድሏዊ የሆነ አቀራረብን ያለ ጥያቄ መቀበል እንጀምራለን ይሄ በእኛ ህብረተሰብ ውስጥ አሁን በጣም የሚታይ ነገር ነው ከዚህ በፊት በነበሩት አመታት የኢትዮጵያ መገናኛ ብዙሀን ብዙዎቹ በተለይ ደግሞ የግል መገናኛ ብዙሀን ስለ ሚዲያ ነጻነት በጣም ብዙ ታግለዋል ነገር ግን በራሳቸው በውስጣቸውስ የሚዲያ ዲሞክራሲ አላቸው ወይ የሚል ጥያቄ ሲነሳ በጣም አሳዛኝ ስዕል ነው የምናየው። ምክንያቱም በመገናኛ ብዙሀኑ ይዘት ውስጥ ተወዳዳሪ ሀሳቦችን የማስተናገድ ዝንባሌ በሁሉም ውስጥ የለም። ይሄ ነው ይሄ ፖላራይዝድ የሚባለው የመገናኛ ብዙሀን አቀራረብ ስም ወጣ፣ ወይንም ደግሞ አሁን ቅርብ ጊዜ አንድ ጥሩ ተርም ቃል ተፈጥሯል፣ ዋልታ ረገጥ። አንደኛውን ጎን ብቻ እናቀርባለን፣ ሌላውን ጎን እንረሳለን። እንደገና ደግሞ እኛው መገናኛ ብዙሀን ሆነን ስለ መገናኛ ብዙሀን ነጻነትና ስለ ዲሞክራሲ እንናገራለን። እያንዳንዱ ጋዜጠኛ ሙያዊ ጋዜጠኛ እንደ ሙያው ሳይሆን የሚሰራው እንደየ መገናኛ ብዙሀኑ ፈቃድ ሆኖ ነው የምናየው። ምክንያቱም የተለያዩ መገናኛ ብዙሀን ውስጥ ያለው ዝንባሌ እየተጻፈም ያልተጻፈም ፖሊሲ እየተተገበረ ሚዛናዊ ያልሆነ አንድ ነገር ብቻ የሚያጎላ ዘገባ ይታያል። ስለዚህ ባህሉ ራሱ መገናኛ ብዙሀን ውስጥ እንደሌለ ነው የአለፉት ሀያ አምስት ወይም ሰላሳ አመታት ባህሪያት የሚያሳዩት። የመንግስት መገናኛ ብዙሀን የመንግስት ፍላጎት የሚንጸባረቅባቸው ናቸው። ሌሎቹም እንደዚሁ የወገንተኛ ጋዜጠኝነትን ያራምዳሉ። ይሄ የውስጥ ነጻነት አለመኖርን ያሳያል። ምክንያቱም መገናኛ ብዙሀን ነጻ ሲሆኑ ተፎካካሪ ሀሳቦችን ወደ ማቅረብ ያደላሉ። አንዱን ብቻ ይዘው ለዛ ሞጋጭ አይሆኑም። ሌላው እንዴት ነው ማህበረሰባችን ጥራት ያለው የመገናኛ ብዙሀን ይዘት ማድነቅ የሚችለው የሚለውንና ያንን እንዲያዳ የማድረጉን ስራ አልሰራንለትም። ሁልጊዜ ወገንተኞች ነን። ቅድም ዶክተር ቴዎድሮስ እንዳለው ተመሳሳይ ሀሳብ ያላቸው ሰዎች ይወያያሉ። ይሄ ውይይት አይደለም። ይሄ የገደል ማሚቶ የሚሉት አይነት ነገር ነው። መገናኛ ብዙሀን ማወያየት የሚጀምሩት ሀሳቦችን ከሀሳቦች ጋር እያገናኙ እድገት እንዲኖር ሀሳብ እንዲበለጽግ ማድረግ የሚችሉት ልዩ ልዩ ሀሳቦችን ሲያስተናግዱ ነው። ፈተና ውስጥ ወድቋል። አሁን ያለው በወገንተኛ ጋዜጠኝነት ዘመን ውስጥ ነው። ይህም ሆኖ አድማጫችን ራሱ በየወገኑ ነው የሚያዳምጠው። ስለዚህ ብዙ መገናኛ ብዙሀን ቢኖሩንም እየተወያየን አይደለም። ሁላችንም የራሳችንን ክፍል ዘግተን የራሳችንን ሀሳብ ነው የምንደጋገመው። ይሄ ደግሞ ወደ እድገት ወደ ሀሳብ እድገት ወደ ውይይት ወደ አዲስ እውቀትና መግባባት እንዳናመራ እንቅፋት ይሆንብናል። ይሄ ነው ያለው እውነታ የሚመስል መልካም፣ ዶክተር ቴዎድሮስ ብዙም ተጨማሪ ጥያቄ ማቅረብ አልፈልግም። በተነሱት ሀሳቦች ላይ ባይሆን የሚከተሉ ጥያቄዎችን መልከት እናደርጋለን። መልካም፣ በቃ በጣም በአጭሩ ላይ ማከል የምፈልገው ነገር ምንድን ነው? ቅድም ዝታም ያነሳሽው ጉዳይ አለ። ለምሳሌ ምን ያህሎቻችንን ውቻችንን እንደነ ዩቲዩብ ወይም ደግሞ ሌሎች የመሳሰሉ የማህበራዊ መገናኛ ብዙሃን ጠቅመው ሰዎች ያንን እንደ ገንዘብ ምንጭ እንደሚያዋቸው የምናውቀው ወዘተረፈ የሚዲያ ሊትሬሲ ጉዳይም ተነስቷል። ይሄም ከእሱ ጋር የተያያዘ ነው። እኔ ከአንዳንድ ወዳጆቼ ጋር ኢትዮጵያ ውስጥ አሁን ስላለው የተሳሳተ መረጃ ስርጭት እጅግ እጅግ መብዛት እንደውም ስታስቡት ያን ያህልም ገና ብዙ የሶሻል ሚዲያ ያለበት ሀገርም አይደለም። ተጠቃሚነቱ ያን አላልጎለበትም። አዎ ያን ያህል ገና ሳይጎለብት እንደዚህ አዙሪት ውስጥ የከተተን ነገር በጣም በአምስት ስድስት ዓመታት ውስጥ የተጠቃሚው ዘርፍ ደግሞ ዘለግ ለግ በሚልበት ጊዜ ምን ሊፈጠር እንደሚችል ማሰብ ሁኔታውን የበለጠ አስፈሪ ያደርገዋል። እና ከዚህ የተነሳ እኔ አድማጩ ምን ማድረግ አለበት የሚለው ጥያቄ አንዳንድ ጊዜ የአድማጩን ክትሜ መሆን ራሱን ቪክቲም መሆኑን ምናልባት እንገነጋ እንችላለን። ይሄ የምለው ለምንድን ነው አድማጩ የሀገራችን የትምህርት ፖሊሲ ውጤት ነው። አድማጩ የባህላችን የአስተምህሮታችን ያለፍንበት ባለፉት አስርት ዓመታት ሰላሳ አርባ ዓመት የሆናቸው ሰዎች እኔም ጀኔሬሽን ጨምሮ እየተዘራው ነው እየታጨደ ያለው እና ከዛ ለመመለስ አንዳንድ ነገሮች አሁን ለምሳሌ መንግስት ሲያደርግ ይታያል። ህግ ይወጣል ትዝታ ያነሳችው ግድን የጥላቻ ህግ፣ የተሳሳተ መረጃ ማሰራጨት ህግ፣ አሁን ህግ አውጪዎች እየተወያዩበት ነው። ይሄ መልካም ቢሆንም አይኑን አፍጥጦ ያለው ነገር ግን አሁን ያለንበትን ሁኔታ ሰዎች እንደዚህ በገፍ የሚቀርብላቸውን የተሳሳተ መረጃ ለይተው እውነተኛ መረጃ መሰብሰብ የሚችሉት በትምህርት ብቻ ነው። እኔ ለዚህ መንግስትም ሆነ አገራችን ህዝቦች ችግሩን ተረድተው ጉዳዩን እንደ ወረርሽኝ መመልከትም የሚያስፈልግበት ሁኔታ ስለሆነ፣ ለምሳሌ ኛ ሀገር የጤና ወረርሽኝ ሚታ የሚደረገው ነገር ምንድን ነው? አንድ አይነት ዘመቻ አለ አደለም? የተለያዩ ሀገሮችን የሚደረጉ ነገሮች እንዲህ ናቸው። ካምፔን አለ። እኔ የሚዲያ ሊትሬሲ ጉዳይ በአሁኑ ሰዓት ለጥቂቶች ብቻ ለጋዜጠኞች ብቻ የሚሰጥ ሳይሆን ከሪኩለም ተቀርጾ ሁለተኛ ደረጃ ትምህርት ቤቶች፣ ከፍተኛ ትምህርት ተቋማት ተማሪዎች ይህንን ነገር የሚማሩበት መረጃ ምለወጥ ቅድም የተነሳው ሰዎች መረጃ በአሁኑ ሰዓት የሚያወጡት የብሬኪንግ ኒውስ ቅድድም ባለበት ዘመን ክሊኮችን ለማግኘት ነው። ላይኮችን ለማግኘት ነው። ያ ነው ተቀይሮ ገንዘብ የሚሆነው እና መሰረታዊ የሆነ የ ተሳሰብ ያስፈልጋል። ይሄ ደግሞ የሚጀምረው በትምህርት ነው ብዬ ነው ማለት ነው። እስኪ ከዛሬ ግን ጀምረው እንበል በጣም ዘለቄታ ያለው ለውጥ እንዲመጣ ተጨባጭ ስራ እንደሚጠይቅ፣ ጊዜ እንደሚወስድ ግልጽ አድርጋችኋል። አሁን በተነሱት ሀሳቦች ዶክተር ቴዎድሮስ አሁን ያነሳቸው ላይ የኋላ ያለፉ ጊዜያቶች ውስጥ የነበሩ ሁኔታዎች ዛሬ የፈጠሩት ሁኔታ ለመከሰታቸው ምንም ጥያቄ የማያስገባ ስለሆነ አንስታቸዋል። በተከታታይ መጠየቅ፣ ማመሳከር፣ ማመዛዘን በጎደለበት ግን ከዚህም የከፋ ነገር ሊመጣ ይችላልና በግል ሀሳብ ኦፒኒየን በምንለው በግል ሀሳብና በዜና መካከል ያለ ልዩነት እንኳን የማይታወቅበት መስሏል ወይም ደብዝዟል። ለሚያውቁ ሰዎችም ጡዘት የሚታይበት ቀልብ የሚስብ የመሰለን ነገር አይን የሚማረክ የመሰለን ነገር ውሸትም ቢሆን ቅድም በተባሉት ምክንያቶች እና በሌሎችም የፖለቲካ ወይም የግል ጥቅም ዓላማዎች ጭምር ሆን ተብሎ የሚገፋበት ሰዓት ነውና አንድ አስተዋይ ሰው በዚህ ሰዓት ይህን ውይይት የሚከታተል ሰው ምን ይጠይቅ? እንዴት ያመዛዝን? አንዳንድ ጊዜ ማመሳከርም ከባድ የሚሆንበት አለ። የውሸት ዜናዎች ከእውነቱ በዚህ ሀገርም በዚህ እኛ በምንኖርበት ዩናይት ስቴትስ እንኳን የምስስል ፎቶግራፎች ቀርበው ያን ሰው የተናገረው አስመስሎ ሌላ ሰው የተናገረው ቴክኖሎጂው ረቀቅ ያለበት ሁኔታ ላይ ክብደቱም ይታያል። ከዛ በመለስ ግን እንደኛ ሀገር የኢንተርኔት ተጠቃሚነት የሶሻል ሚዲያ ተጠቃሚነት ኢምንት በሆነበት ሀገር ይህን ያህል አደጋ ካመጣ የሚቀጥለው አደጋ ከዚህም እንዳይብስ ሰዎች ምን ይጠይቁ? እስኪ እነኝህን ሀሳቦች ደግሞ እንመልከት። ዶክተር ቴዎድሮስ ከአንተን ጀምርና ወደ ዶክተር ተሻገር። መልካም ቅድም ያነሳሁት በረጅም ጊዜ ውስጥ ተቋማዊ ለውጥ ለማምጣት ስትራክቸራል ለውጥ ለማምጣት ነው። ግን አድማጮች በዚህ ሁሉ መካከል የሚያደርጓቸው አንዳንድ ነገሮች አሉ ወይ? እርግጣሉ አንደኛው ብዙ ጊዜ አንድ ግጭት በሚከሰትበት ጊዜ ወዲያው ነው የሚወጡ፣ ዜናዎች የተሳሳተ የመሆን እድላቸው በጣም ከፍተኛ። ስለዚህ እነኚህን ዜናዎች ለማመን ጊዜ መውሰድ ማጣራት፣ መጠየቅ ያስፈልጋል። ቅድም ካልኩት ጋር እየያዛት የብሬኪንግ ኒውስ ሰበር ዜና እሽቅድድም ስላለ ብዙ ጊዜ የተሳሳተ መረጃ የመውጣቱ ዕድል ከፍተኛ ስለሆነ ተጨማሪ መረጃዎችን መሰብሰብ። ሁለተኛ ነገር ደግሞ በጣም የተለመደው አሁን ስሙን መጥቀስ የማልፈልገው ሰው እንዲህ አለ እከሌ እንዲህ አለ የሚል ነገርም ስለሆነ በማህበራዊ ሚዲያዎች ላይ ይሄ ስለሚበዛ ብዙ ጊዜ ምንጭ የሌላቸውን ዜናዎች አለማመን ወይም ደግሞ ቢያንስ ማጣራት ከዛ በተጨማሪ ቅድም ያልኩት ችግር አለ። የቅብብሎሽ ዜና በጣም በስቷል። አንድ ዜና አውታር የሚሰራውን ነገር ከሌ እንደዚህ እንዳለው ብሎ እንደ ዜና የሚያቀርብም አለ። ያንንም በጥርጣሬ ማየትና ይሄ ይረዳናል። የትኛው የሚዲያ ተቋም የተሻለ የመስክ ስራ እንደሚሰራ ሁልጊዜም ስመጥር የሆኑ ተአማኒነታቸው በአቀራረባቸው አንጋፋ የሆኑ የሚዲያ አውታሮችን በቅርብ መከታተል ከዛ በእርግጥ እነሱም ደግሞ ሊሳሳቱ ስለሚችል ማጣራት። ይሄ እንግዲህ በአድማጩ ዘንድ ያለው ነገር ነው። በጋዜጠኞች አካባቢ አንድ የማስተውለው ነገር የስመጥር ሰዎች ጋዜጠኝነት ትንሽ አሁንም በርከት ያለ ነው። አንድ ግጭት በሚፈጠርበት ጊዜ መረጃ ለማግኘት ብዙ ጊዜ ባለስልጣኖች አካባቢ መረጃ የመፈለግ ሁኔታ አለ። ይሄ ችግሩ ምንድን ነው? ባለስልጣኖች ሁልጊዜም ባይሆን ችግሩ ቁጥጥር ስር እንዳለ አድርገው ለማቅረብ ስለሚፈልጉ የምር ችግሩን ላለማወቅ በዛው ስቶሪው እንዲያልቅ ስለሚያደርግ ህዝቦች፣ ግለሰቦች የጉዳቱ ተጠቂዎችን ተከታትሎ እነሱም እስከ መጨረሻው ድረስ በአንዴ ብቻ ሳይሆን ተከታታይ ነጥባለ መዘገብ የሚጠቅም ይመስለኛል። መልካም ዶክተር ተሻገር ኃላፊነቱ በጣም ከባድ ከባድና እንዲህ በቅርብ ጊዜ የሚለወጥ ነገር አይደለም። ግን ምንድን ነው አብዛኛው የችግሩ መንስኤ ሊሆን የሚችለው የፖለቲካ ዓላማ ባላቸው ተቋማት የሚመሩ የመገናኛ ብዙሀን ኃላፊዎች ከፍ ያለ ድርሻ ይወስዳሉ ማለት ይቀለኛለን ምክንያቱም የችግሩ መወሳሰብ ከዚያ ጋር የሚያያዝ በመሆኑ ነው። መገናኛ ብዙሀን በጤናማው ሁኔታ ነጻ ሀሳብ የማንሸራሸር ሚና ነው ያላቸው። ነገር ግን አሁን ባለው ሁኔታ የፖለቲካ ፓርቲ ከጀርባቸው ይዘው የሚሰሩ የመገናኛ ብዙሀን በአብዛኛው የልሳንነት ጠባይ በመያዛቸው ያንን ፍላጎት ስለሚያራምዱ ነጻ ሀሳብን ለህብረተሰቡ ያለ ልዩነት የማስተላለፍ እጥረት በጉልህ ይታይባቸዋል። ነገር ግን ዞሮ ዞሮ እነዚህ መገናኛ ብዙሀን ቀስ እያሉ ወደ መደበኛ መገናኛ ብዙሀንነት ሊቀየሩ ምናልባት ይሄ ጊዜ የሚወስድ ነው የሚሆነው። ወይንም ደግሞ ወገንተኝነታቸው እንዲፈልገን አጥመተን የምናገኘው እንጂ እርቃኑን የወጣ ካልሆነ ምናልባት መገናኛ ብዙሀኑን የሚከታተሉት ወገኖች ራሳቸው የእነሱ ሚዛናዊነት አወንታዊ ተጽዕኖ ሊያሳድርባቸው ስለሚችል ለውጥ ሊኖር ይችላል። ነገር ግን አሁን ባለው የፖለቲካ ትኩሳት ከስሜት ነፃ ሆኖ ሚዛናዊ የመሆን ችግር በቅርቡ የሚፈታ ነው ብዬ ለማመን በጣም ያስቸግረኛል። እያንዳንዳቸው ከበስተጀርባቸው የፖለቲካ ተቋማት አሉ። የፖለቲካ ተቋማት እኩይ ናቸው ማለት አይደለም። ነገር ግን ለሀገር ለሕዝብ የሚጠቅም ስራ እንሰራለን ብለው ነው እየተንቀሳቀሱ ያሉት። ነገር ግን የተሰማሩባቸው የሚያዩቸው መስመሮች ልዩ ልዩ በመሆናቸው ምክንያት መገናኛ ብዙሀኑን ወደ ፖላራይዝድ ወደሆነ አቅጣጫ መርተዋቸዋል። በጭብጥ እንኳን ይዘን ብናይ አሁን ኢትዮጵያ ውስጥ ባለው የፖለቲካ ሁኔታ የዜግነት ፖለቲካና የብሔረሰብ ፖለቲካ የሚባሉትን ሁለት ወገኖች የሚያስተናግዱበት መንገድ እንደ ምሳሌ ሊወሰድ የሚችል ነው። አንዳንድ ጊዜ ስናየው ሁለቱ ጭራሽ ሁኑ የማይታረቁ ሊወያዩ የማይችሉ እስኪመስሉ ድረስ እናያለን። ሁሉም በየጎራው እየተነጋገረ ስለሆነ ማለት ነው። አልፎ አልፎ ደግሞ ሁለቱ ሊታረቁ የሚችሉ አንድ ሰው የራሱን ብሔረሰብን መያዝ ኢትዮጵያዊም መሆን እንደሚችል የሚያሳዩ ግን ጎልተው ያልወጡ ብዙ የውይይት መድረኮች አሉ። ስለዚህ የፖለቲካው ይዘት ነው የሕዝቡን የመገናኛ ብዙኃን ይዘት መረጣ ላይ ተጽዕኖ እያደረገ ያለው። ስለዚህ የፖለቲካ ውይይቶች፣ የተቋማት አመራር በዚህ ላይ የራሱን ተጽዕኖ ሊያመጣ ይችላል የሚል ግምት አለን። ትዝታ፣ ይሄ እንግዲህ ውይይት ጀመር እንጂ ብዙም የሚያነጋግር ነው። በርካታ ጥያቄዎችን እንድናነሳ ይፈልጋል። ባይሆን እንደው በንጠልጥል የሚያድሩ ጥያቄዎችን ኋላ ላይ እናነሳለን። ደጋግመን አንቺ ጋር የምንመለከተው በተግባር ከሚገጥሙ ችግሮች፣ ፈተናዎች ከምንሰራባቸው አሰራሮችም ጋር ለማዛመድ ነው የምንሞክረውና የአሜሪካ ድምጽ እንደ ተቋም የሚከተላቸውን የጋዜጠኝነት አሰራር ራሱን የቻለ መርህና ስርዓት አለው። ነገር ግን ደግሞ የተቋማትም አሰራር የራሱ ድርሻ አለውና እስኪ አንዳንዱን ለውይይታችን መቋጫ ፈንጠቅ አድርጌ እሺ፣ ያሉላ ቀደም ያሉት ላይም ሀሳብ ካለሽ እሱም ማስቀደም ትችላል። እንደው ከነሱ በተሻለ ሁኔታ ላስረዳ አልችልም። በጣም ጥሩ ግንዛቤ ነው ያስጨበጡን እንግዶቻችን። እንግዲህ ዋናው ችግሩ ወገንተኛ መሆናቸው፣ ከፋፋይ መሆናቸው ነው። የአሜሪካ ድምጽ ራዲዮ የመተዳደሪያ ደንብ አለው። በተቋም የሚመራ የሚዲያ ተቋም ስለሆነ የመተዳደሪያ ደንብ አለው በዚያ ደንብ መሰረትም ጋዜጠኛው ሙያውን በዚያ መሰረት ካልተወጣ እርምጃ የሚወሰድበት የሚገመገምበት እለታዊ አዘጋገቡ በዛ መስፈርት መሆኑ የሚረጋገጥበት ነው። ያ ማለት አንሳሳትም ማለት አይደለም። እንሳሳታለን። እንደ ጋዜጠኞች ስንሳሳት እናርማለን። ቻርተሩ የሚጠይቀው ምንድን ነው? ለአድማጮች የምናቀርባቸው ዘገባዎች በሙሉ የተሟሉ፣ ሚዛናዊ፣ ተአማኒ ዜናዎች መሆን አለባቸው። ሌላው ደግሞ ውድድር ውስጥም አንገባም። ብዙ ጊዜ ዜናው ካልተረጋገጠ እናቆያለን። ምክንያቱም ከሁለት በላይ ምንጮች ካላገኘን፣ ልክ ነው፣ ካላገኘን ዜናውን እናቆያለን። ስናረጋግጥ እናቀርበዋለን። አንድ ነገር ምንድ ነው ስህተት ነገር ተናግሮ ችግር ከመፍጠር ይልቅ ዘግይቶ የተጣራ ወሬ ለሕዝብ ማቅረብ በጣም አስፈላጊ ነው የሚለውን የአሜሪካ ድምጽ ራዲዮ በጣም ያምንበታል። ዜናው እውነትን መሰረት አድርጎ የተሟላና ሚዛናዊ እንዲሆን ሁል ጊዜ ይጠይቃል። የጋዜጠኛው ስሜት በጭራሽ ሊቀላቀልበት አይችልም። ሁሉንም ወገን ያካተተ ዘገባ መሆን አለበት። ሁለት ብቻ አይደለም። አሁን ዜና ሲሰራ ከአንድ ከሁለት በላይ የሆኑ ምንጮች ወይንም ደግሞ ሀሳቡን ሁለገብ የሚያደርጉ ለአድማጩ ሙሉ ሀሳብ የሚሰጡ ዘገባዎች መሆን እንዳለባቸው ነው። እዚህ እንኳ ለምሳሌ የአሜሪካን መንግስት ጉዳይ በምንዘግብበት ጊዜ ሪፐብሊካን ዋይት ሀውስ ይግባ፣ ዴሞክራት ዋይት ሀውስ ይግባ፣ ስራችን በእውነት ላይ የተመረኮዘ የተጣራ መሆን እንዳለበት ነው። የአሜሪካን ተቋማትም በተመለከተ ሪፐብሊካን ያስተዳድ ዴሞክራት ያስተዳድ፣ እኛ የአሜሪካን ተቋሞች በግልጽ ለአድማጭ ማስረዳት ነው። ፖሊሲዎችን የሚቀርቡ ውይይቶችን፣ ትንተናዎችን፣ አስተያየቶችን ኃላፊነትን በተመረከዘ መልኩ አድማጭ እንድናቀርብ እንገደዳለን። መቋጫ የሚሆን ሀሳብ ከእናንተ እናገኝና እንጠይቅ፣ ለአድማጮች ክፍት እናድርግ። ትዝታ መሰረታዊ የዜና አዘጋገብ ሂደት ላይ ምን አይነት መንገድ እንደምንከተል ያስተዋወቅ ነው ያህል አድማጮች ስህተት ቢያገኙ፣ መረጃ የተሳሳተ ቢሆን፣ በእርግጥ የተሳሳተ መሆኑን አረጋግጠን እርማት መውሰድ የእኛ ብቻ ሳይሆን የማንኛውም የመገናኛ ብዙኃን ተቋማት አሰራር መሆኑ ይታወቃል። ከዛ ውጭ እንዳይመለከቱት አድማጮችን ለማሳሰብ ያህል ነው። ስህተት በተገኘ ጊዜ እንፈልጋለን ይሄ ስህተት ነው ብለው በተጨባጭ የቀረበ ነገር ከሆነ ይንገሩን። ስሜታዊ የሆኑን መልሶ ግጭት የሚቀሰቅሱ ነገሮችን ወይንም ደግሞ ለሰሚ የሚቀፉ አገላለጾችን እንዳንጠቀም ቻርተሩ ይከለክለናል። እንግዲህ የመገናኛ ብዙኃን አሰራርን የዜና አዘጋገብን ቅድም በሁሉም እንግዶቻችን እንደተባለው ራሱም ማወቅ ማገናዘብን ትምህርትን ይጠይቃል። ና ትምህርቱ እንደሚጀምር ተስፋ እናደርጋለን ለሁላችንም። ዶክተር ተሻገር ለውም የጋዜጠኝነት ና የኮሚኒኬሽን ትምህርት ቤት የሚሰጥ ያለበት ትልቅ ዩኒቨርስቲ ነው የአዲስ አበባ ዩኒቨርስቲ። ብዙ ጋዜጠኞችን ያስለጥናል። ከተማሪዎቻችሁ ባሻገርም በሀገሪቱ ውስጥ ባለውም የጋዜጠኝነት አሰራር ብቻ ሳይሆን ቅድም ያነሳ ነው ማህበራዊ ሚዲያዎች ላይም ለሚታዩ ድክመቶች እንደ ተቋም አለፍ ብሎ ማስተማር ሁኔታዎች የሚጠይቁ ይመስላል እና በተለይ ባነሳ ነው የግጭቶች አዘጋገብን የተመለከተ እንደ አንድ ትምህርት ዘርፍ የሚሰጥ እንደመሆኑ ዛሬ ባለው ሁኔታ ላይ የማስተማር አጋጣሚው ነበራችሁ? ምናልባት ካልነበረም እድሉ ይኖራል። በአንድ ወይ በሌላ መንገድ ይሄ ከትምህርት ተቋማቱም የሚገኝ ፍሬ ያለው እና ዶክተር ቴዎድሮስም ባለህበት ተቋም የምታውቀው ካለ እንዲሁ ታጋራናለን። መልካም አሉላ። በመጀመሪያ ደረጃ እኔ በራሴ የሚሰማኝ ምንድን ነው የትምህርት ተቋማት በተለይ የጋዜጠኝነትና ኮሚኒኬሽን ትምህርት ቤቶች የሚኖራቸው ድርሻ ነው። የተወሰነ ድርሻ ነው የሚኖራቸው። ሙሉ በሙሉ መፍትሄ ሊሆኑ አይችሉም። ለምሳሌ፣ ወጣቶችን ብትወስድ በመጀመሪያ ዲግሪ የሚመረቁ ተማሪዎችን ጀማሪ ዘጋቢ ሆነው ነው የሚመረቁት እና አብዛኛው ወደ ጋዜጠኝነት የሚሸጋገሩት እየበሰሉ እያደጉ የሚሄዱት ስራ ላይና እዛው መገናኛ ብዙሃኑ ውስጥ ነው እና ትልቁ ነገር ያለው እዛ ውስጥ ነው። ያ ማለት ግን ትምህርት ቤቶች ግጭትን ከመዘገብ አንጻር መሰረታዊ እውቀት አይሰጡም ማለት አይደለም። እሱ አለ። እንዳልከው ከአዲስ አበባ ዩኒቨርሲቲ በተጨማሪ ወደ ሰባት የሚሆኑ የጋዜጠኝነት ትምህርት ቤቶች በተለያዩ ዩኒቨርሲቲዎች ከዛም በላይ ያሉ አሉ። እነሱ ሁሉ ይሰራሉ። ምንድን ነው የአንድን ሀገር ጋዜጠኝነት ተቋማዊ ከሚያደርጉት ነገሮች አንዱ የመገናኛ ብዙሀን መኖር፣ የጋዜጠኞች ማህበራት ከጋዜጠኝነትና ኮሚኒኬሽን ጋር የተያያዙ ህጎችና ደንቦች ከነዚህ ጋር አብረው ለምሳሌ የመገናኛ ብዙሀን ባለቤቶች ማህበራት፣ የህግ ተቋማት የመሳሰሉት የእነዚህ መኖር ቀስ በቀስ የጋዜጠኝነት እንደ ተቋም ብቻ ሳይሆን እንደ ሰፊ ኢንስቲትዩት እያደገ እንዲሄድ በማድረግ በኩል ከፍ ያለ አስተዋጽኦ አለው። በዚህ ረገድ ኢትዮጵያ ውስጥ ያ እድገት ባለፉት አስራ አምስት ሀያ አመታት በግልጽ እየታየ የመጣ ይመስለኛል። ለምሳሌ የጋዜጠኝነት ትምህርት ቤቶች ከአስራ አምስት አመት በፊት አልነበሩም ከቋንቋ ተቋማት ከመሳሰሉት ነበረ የመገናኛ ብዙሀን ጋዜጠኛ የሚመለምሉት የትምህርት ቤቶች መከፈት፣ የማህበራት መመስረት፣ የመሳሰሉት እንደ ተቋም እያደገ እንዲሄድ የሚያደርጉ ነገሮች ናቸው። አሁንም በዛ ሂደት ላይ ያለን ነው የሚመስለኝ። ነገር ግን ትልቁ ነገር አሁንም የግጭት አዘጋገብ ወይንም ኃላፊነት የተሞላው አዘጋገብን ጉዳይ ስንመለከት የእያንዳንዱ ጋዜጠኛ ክህሎት ከማሳደግም በተጨማሪ ተቋማዊ መሰረት መጣልን ይጠይቃል። አንድ ጋዜጠኛ በግሉ የተሻለ ሊሆን ይችላል ከሌላው ግን ወጥ እና ዘላቂ ሊሆን የሚችለው በሀገር አቀፍ ደረጃ ለምሳሌ እያንዳንዱ መገናኛ ብዙሀን ተቋም ሚዛናዊነቱን ፈተና ውስጥ ከሚጥል ግንኙነት እራሱን ምን ያክል አቅቧዋል? ለምሳሌ ከፖለቲካ ፍላጎቶች አንጻር ማለት ነው። ቅድም ያላነሳ ናቸው ለምሳሌ አሁን በኢትዮጵያ ውስጥ የክልል መንግስታት መገናኛ ብዙሀን አሉ። እነዚህ እኩል እየተራመዱ ወይንም አንድ አይነት መልእክት እያስተላለፉ አይደለም። እርስ በርሳቸው ተፎካካሪ የሆኑ መልእክቶችን እያስተላለፉ ነው። ያ ግን ችግር ነው ማለት ሳይሆን ወደ ግጭት እንዳያመራ የሀላፊነት ስሜት እነሱም ጋር መፈጠር አለበት። አሁን ያለውን የመገናኛ ብዙሀን ምህዳር በኢትዮጵያ ውስጥ ካወሳሰቡት ነገሮች መካከል እነዚህ የክልል መገናኛ ብዙሀንም ተጠቃሽ ናቸው። እነሱም በየአካባቢያቸው የፖለቲካ የበላይነት ያላቸውን ቡድኖች ፍላጎቶች የማንጸባረቅ ዝንባሌያቸው ምን ያህል ነው የሚለው ጥያቄና ከዚህ ተጽዕኖ እነዛ መገናኛ ብዙሀን አንጻራዊ ነጻነት አግኝተው ህብረተሰባቸውን ምን ያክል ማገልገል ይችላሉ የሚለውም ዋነኛው ጥያቄ ነው ማለት ነው። ስለዚህ አንጻራዊ ነጻነት በመገናኛ ብዙሀን ውስጥ መምጣት መቻል አለበት። በተቻለ መጠን እዛ ውስጥ የሚሰሩት ጋዜጠኞች ከበስተጀርባቸው ካሉት የመገናኛ ብዙ ብዙሀኑ ባለቤቶች ተጽዕኖ ነጻ መሆን አለባቸው። አንድ ፓርቲ የሚደግፈው ብዙሀን መገናኛ ሊኖረው ይችላል። ግን ድጋፉ መረን የወጣና አንድ ወገንን ብቻ የያዘ መሆን የለበትም። በዓለም ላይ ብዙ መገናኛ ብዙሀን አሉ። ኢቨን እነ ዋሽንግተን ፖስትን ሁሉ ማንሳት ይቻላል። ከፓርቲ ጋር ግንኙነት የነበራቸው ጋዜጦች ናቸው። ግን በዘመን ውስጥ ቀስ እያሉ ነጻ እየሆኑ የመጡ ጋዜጦች ናቸው። ኢትዮጵያ ውስጥም ያ ሊጀመር ይችላል። ከዚህ በፊት የነበሩት ለምሳሌ የፓርቲ መገናኛ ብዙሀን ከሀያ ሰባት አመት በፊት እንደነበሩ እንደነበሩት የልሳንነት ጠባያቸውን ቀስ እያሉ እየለቀቁ ነው። ሙሉ በሙሉ ትተውታል ማለት ባንችልም፣ ስለዚህ ይሄ ሂደት እየዳበረ መምጣት አለበት። አሁን ከበስተጀርባቸው የፖለቲካ ፓርቲዎች ያሏቸው መገናኛ ብዙሀን ቀስ በቀስ ውስጣቸው ላሉ ጋዜጠኞች የሙያ ነጻነት እየፈቀዱ አንጻራዊ የፖለቲካ የሙያ ነጻነታቸውን ጠብቀው ህዝብ ወደ ማገልገል መምጣት መቻል አለባቸው። ሌላው የግጭት ዘገባን በሚመለከት ወጥ የሆነ የአርት ኦት ፖሊሲ ምክንያቱም ሁላችንም የሚመለከት ስለሆነ ግጭቶች እንዴት ነው የሚዘገቡት የሚለውን ነገር የሚፈታ በተቋም ደረጃ እያንዳንዱ ጋዜጠኛና አርታይ የሚመራበት ጠቅለል ያለ ለአሰራር የሚያመች የግጭት ዘገባ የአርትኦት ፖሊሲ ያስፈልጋል። ይሄ ሁሉንም የሚመለከት ነው። ባለቤቶችን የመገናኛ ብዙሃን ባለቤቶችን፣ ባለሙያዎችን፣ የህግ ባለሙያዎችን፣ መንግስትን ሁሉ የሚመለከት ነው። የሚመለከታቸው ሁሉ የግጭታ፣ ምክንያቱም ይሄ ዘላቂ ችግር ነው። ግጭት ሙሉ በሙሉ ሊፈታ አይችልም፣ ግን ወደ ሁከት ወደ ነውጥ መቀየር የለበትም። በውይይት ችግራችንን ሊያስፈታን የሚችል የመገልገያ መሳሪያ የአርትኦት ፖሊሲ ያስፈልገናል የሚል ሀሳብ አለኝ። ቅሩም ነው ከነጠላ ጥያቄ ብዙ ሻገር ብለህ የመፍትሄ ሀሳቦችም ምናልባት በሌላ ጊዜ በስፋት የምንሄድባቸውን ጭምር አንስተሃል። ዶክተር ትሻገር አመሰግናለሁ። ዶክተር ቴዎድሮስ ፍላጎቱ መኖሩንም አስገዳጅ ሁኔታ መኖሩንም ከግምት አስገብተ ከተቋ የትምህርት ተቋማቱ እንደ የበኩላቸውን አስተዋጽኦ የሚያደርጉበትንም ነገር ከግምት አስገብተ ዛሬ ላለው ሁኔታ በተጨባጭ መፍትሄ ሊሆኑ የሚችሉ በዚህ ሁኔታ ውስጥ ያሉ ሰዎችም ሊያውቁ የሚገቧቸው እንደው የተወሰኑ ነጥቦች ጠቃቅሰው ውይይታችንን ብንቋጭ መልካም። ከምንም ነገር በፊት አንድ ማስገንዘብ የምፈልገው ነገር የኢትዮጵያ ፕሬስ አሁን ያለበት ውጥንቅጥ ለኢትዮጵያ ብቻ ልዩ ክስተት አይደለም። እውነት ለመናገርም እንዲህ በቅጡ እንኳን የመገናኛ ብዙኃን በሰው እንደዚህ አይነት ችግር መብቃታችንም በጥቂት ጊዜ ውስጥ ትንሽ የሚገርም ነገር ነው። ግን ዞሮ ዞሮ ፍጹም ተስፋ አስቆራጭ ነገር ነው ማለት አልፈልግም። እዚህም አሜሪካን ሀገር ሚዲያ በሚጀምርበት ጊዜ ፔኒፕሬስ የሚባል ያኔ ጋዜጦች በጣም በአምስት ሳንቲም እየሸጡ ልክ አሁን ኢትዮጵያ ውስጥ የምናየውን ጽንፍ ረገጥ አይነት በብሄር በፖለቲካ እየታጀበ መልክ የያዙ ነበሩ እና አሁን የጋዜጠኝነት ትምህርት ቤቶች ኢትዮጵያ ውስጥ በብዛት በመጀመሪያ ዲግሪ የተለያዩ ትምህርት ተቋማት እንደሚሰጡ አውቃለሁ። እነኚህ ልጆች የሚመረቁት ቅድም እንደተጠቀሰው ገና ልጆች ናቸው። ጋዜጠኝነት ኢትዮጵያ ውስጥ በጣም እንደ ከሪኩለም ተነድፎ መጀመሪያ ዲግሪም ከዛም ደግሞ በድህረ በቃም መሰጠት ከጀመር በጣም በጣም ትክት ጊዜ ነው። እኔ ራሴ የዛ ትሩፍት ነኝና ይሄ የሚያሳየው ነገር ምንድን ነው? እርሾ አለ። ግን ጋዜጠኝነት ደግሞ እናንተም እንደምታውቁ ከትምህርቱ ባሻገር ዋናው ልምዱ ነው። እና ያ ልምድ ደግሞ ጊዜ ይወስዳል። ከጊዜ ጋር እነኚህ አሁን ገበያው ላይ ያሉ በጋዜጠኝነት የተማሩ የተመረቁ ልጆች ተገቢው ክትትልና ድጋፍ ከተደረገላቸው ፈላጊውን አይነት ውጤት ለመምጣት ወደ ተሻለ ሰላማዊ ፖለቲካ ክርክር፣ መግባባት እንደምንደር ለነዛም ደግሞ ተጨባጭ ሚና መውሰድ እንደሚችሉ ማስገንዘብ ፈልጋሉ። በመጨረሻ ግን ማንሳት የምፈልገው ነው ምንድነው፣ ይሄ የትምህርት ተቋማት ሚና ብቻ ሳይሆን አድማጮች Roger ትዝታ የመጨረሻ ቃል አይ አጠቃለዋል። እነሱ በጣም ነው የምናመሰግነው። በጣም እናመሰግናለን ዶክተር ተሻገር ሽፈራው፣ ዶክተር ቴዎድሮስ ወርቅነህ፣ ባልደረባዬ ትዝታ በላቸው። ውይይታችን እንዳልነው ተጀመረ እንጂ አላበቃም። የግጭት ዘገባ ብቻ ሳይሆን በኢትዮጵያ ፖለቲካ ውስጥ የሚታዩ በማህበራዊት ውስጥ የሚታዩ መገናኛ ብዙሀን ሊያስተናግዷቸው ሊሰሯቸው በሚገቡ ጉዳዮች ላይ መላልሰን እንደምንወያይ መልሰንም እንደምናገኛቸው ተስፋ አደርጋለሁ። ለአሁኑ እግዜር ይስጥልኝ፣ እግዚአብሔር ይስጥልኝ ዶክተር ተሻገር እንዲሁም ዶክተር ቴዎድሮስም እናመሰግናለን። መልካም እኛም እናመሰግናለን። አመሰግናለሁ አሉላን፣ ትዝታን እንዲሁም እንግዶቹን ዶክተር ተሻገር ሽፈራውንና ዶክተር ቴዎድሮስ ወርቅ አለማሁን ከዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ች ኦርን ሞ ኦ ቢ አይ ላይ ታገኛላችሁ። ክቡራትና ክቡራን አድማጮች ዝግጅቶቻችን ሊጠናቀቁ ጥቂት ደቂቃዎች ይቀራሉ። የሚቀረን የፕሮዲውሰሩ የሙዚቃ ግብዣ ብቻ ነው። እስከ ማጠቃለያው Да, свет, я አድማጮች የማጠቃለያ ዜና አሰምተንሰናበት ሰናበት። የቀድሞ የሱዳን ፕሬዚደንት ኦመር አልበሽር ዛሬ ካርቱም ላይ ባስቻለው ፍርድ ቤት ገንዘብ በመደበቅ እና በማሸሽ እንዲሁም በሙስና ወንጀል ክስ ለሁለት ዓመት በአረጋውያን ተከሳሾች ወይም ፍርደኞች በሚያርፉበት ማረሚያ ቤት እንዲታሰሩ ተፈረደባቸው። ሰሜን ምስራቅ ናይጄሪያ ውስጥ ባለፈው ሀምሌ ስድስት የሰብአዊ እርዳታ ሰራተኞችን አግተናል ያሉት ታጣቂዎች አሁን ደግሞ አራቱን ገለናል ማለታቸው ተሰማ። የዩጋንዳና የሩዋንዳ ባለስልጣናት በሁለቱ ሀገሮች ጭቅጭቅ ዋና ዋና ጉዳዮች ዙሪያ ባደረጉት ውይይት ከስምምነት ሳይደርሱ መቅረታቸው እየተነገረ ነው። የዲሞክራሲያዊት ኮንጎ ሪፐብሊክ መንግስትና የዓለም የጤና ድርጅት የጸረ ኩፍኝ በሽታ ክትባት ሶስተኛ ምዕራፍ ዘመቻ በዚህ ሳምንት እያካሄዱ ነው። ሰሜን ኮሪያ በሳተላይት ማምጠቂያ ጣቢያዋ ወሳኝ ሙከራ አድርግ ያለው ስትል ዛሬ ተናገረች። ፒዮንግያንግ ሙከራውን ያደረገችው በኒውክሌር ፕሮግራሟ ድርድር ዩናይትድ ስቴትስ የምትፈልጋቸውን የጠየቀቻቸውን ተጨማሪ ጥያቄዎች ተግባራዊ ልታደርግ ራሷ ያስቀመጠችው የጊዜ ገደብ እየተቃረበ ባለበት በአሁኑ ወቅት መሆኑ ነው። ዛሬ አፍጋኒስታን ውስጥ በመንግስትና በጸጥታ ኃይል ውስጥ ሰርገው የገቡ ታሊባኖች ሀያ አምስት የጸጥታ ኃይል አባላት መግደላቸው ተገለጸ።